የአሜሪካ ድምፅ ራዲዮ ጣቢያ ነው። አባታችን ሴቶችን በማብቃት ላይ በጣም የሚያምን ነበረ በዚያን ጊዜ እና ምንም ነገር አያቅትሽም፣ ምንም ለይቱም መድረስ ትችያለሽ እያለ ነው ያደኩት እና ጆሮዬ ላይ እስከዛሬ የምንሰማው ሱ ነው። አንድ ፈተና ላይ ስደርስ

የተባልኩት ይሄን ነው መጋፈጥ አለብኝ ነው። እግዚአብሔር ይመስገን እንወጣዋለን። ባለፈው ሐሙስ በኒውዮርክ በሰባ አራተኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ የተገኝተው ንግግር ያሰሙት ፕሬዚዳንት ሳህለወርቅ ዘውዴ ናቸው። ለአሜሪካ ድምፅ በተለይ የሰጡትን ቃለ ምልልስ ይዘናል። ዜናውን ተከትሎ ይቀርባል።

ወጣትነትና የስራ ዕድል ወጣት ለወጣት በሚል ስብስብ ከ6 ሺህ በላይ ወጣቶች በተለያዩ ጉዳዮች ላይ አጀንዳ ቀርጸው ስለ ሥራ ፍለጋ፣ ስለ ትምህርት ዕድሎችና ስለ ተለያዩ ሙያዊ እገዛዎችም እንደሚረዳዱ ተጠቅሟል።

ዘገባ አለን። በምዕራብ አፍሪካ አገሮች የሚታየው የሀብት ስርጭት ልዩነት እጅግ አሳሳቢ ደረጃ ደርሷል ይላል አንድ አዲስ ጥናት። የሰብአዊ መብት አያያዝና የኢትዮጵያ ሰብአዊ መብት ኮሚሽንን ቀኝት የያዘ ዝግጅት ለምሽቱ ከተሰናዱት በርከት ያሉ ዘገባዎችና ቅንብሮች ውስጥ ናቸው። እናስትልን እንደምናመሻችሁ፣ ክቡራትና ክቡራን አድማጮች፣ አስተናጋጃችሁ አሉላ ከበደ ነኝ። ብርሃን ኃይሉ ፕሮግራሙን ታቀናብርልናለች። አሁን ወደ ቀዳሚው የሰዓቱ የዓለም ዜና

እንደምናመሻችሁ አድማጮቻችን። ዜናውን የማነብላችሁ አዳነች ፍሳየ ነኝ። ዲሞክራቱ የዩናይትድ ስቴትስ የተወካዮች ምክር ቤት የስለላ ጉዳይ ኮሚቴ ሊቀመንበር የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከኡክራይኑ ፕሬዚደንት ጋር በስልክ ተነጋገሩ ስለተባለው ጉዳይ ሚስጥር አወጣ ከተባለው ተቆርቋሪ ዜጋ ለመስማት ስምምነት ላይ መድረሱን ገልጸዋል። ተቆርቋሪው ዜጋ አወጣ የተባለው ሚስጥር

በፕሬዚደንት ዶናልድ ትራምፕ ላይ ከስልጣን ወደ ማውረድ ሊያመራ የሚችል ክስ ለመመስረት ያስችል እንደሆነ ምርመራ እንዲካሄድ ማድረጉ የሚታወቅ ነው። ከተቆርቋሪው ዜጋ መስማት የምንችለው የሰውየው ማንነት በማይታወቅ መልኩ እንዲሆን የሚቻለውን ያህል ጥንቃቄ እያደረግን ነው ሲሉ አዳም ሼፍ ኤቢሲ ለተባለው የአሜሪካ ቴሌቪዥን ተናግረዋል። ተቆርቋሪው ዜጋ ያወጣው ሚስጥር

ፕሬዚደንት ትራምፕ እንደ አውሮፓ አቆጣጠር ባለፈው ሐምሌ 25 ቀን ከኡክራይን ፕሬዚደንት ጋር በስልክ በተነጋገሩበት ወቅት የቀድሞ ምክትል ፕሬዚዳንት ጆ ባይደንና ልጃቸው ሃንተር የሰሩት ጥፋት ካለ ለማወቅ ምርመራ እንዲያካሄዱ ወትውተዋቸዋል እንደሚል ተገልጸዋል። ዓላማው በመጪው ዓመት በሚካሄደው ምርጫ ፕሬዚደንት ትራምፕን ለመተካት እየተወዳደሩ ያሉትን ዲሞክራት ጆ ባይደንን

የምርጫ ሂደት ለመጉዳት ነው። በስልክ ያደረጉትን ንግግር ለምክር ቤቱ ያቀረቡት ፕሬዚደንት ትራምፕ በበኩላቸው ያጠፋውት ነገር የለም ማለታቸውን ቀጥለዋል። የአፍጋኒስታን ባለስልጣኖች ትላንት የተካሄደውን ምርጫ ውጤት እየቆጠሩ ነው። የምርጫና የጸጥታ ጉዳይ ባለስልጣኖች በምርጫው ሂደት የተሻለ ተግባር ያከናወኑ ቢሆንም

በምርጫው ውጤት ምክንያት የሚፈጠሩ አለመግባባቶች በሀገሪቱ አለመረጋጋት ሊያስከትሉ ይችላሉ የሚል ስጋት አሳድሯል። የአሜሪካ ድምፅ ዘጋቢዎች በዘገቡት መሰረት በካቡልና በሌሎችም የሀገሪቱ ክፍሎች ባዶ የምርጫ ጣቢያዎችና ባዶ የድምፅ መስጫ ሳጥኖች ይታዩ ነበር። ድምፅ ለመስጠት የሚወጡት መራጮች ቁጥር

በታሪክ ታይቶ በማይታወቅ መልኩ ዝቅተኛ እንደሚሆን ተገምቶ ነበር። በታሊባን በኩል ሲሰነዘሩ የቆዩ ዛቻዎችና የመራጮች በተወዳዳሪዎቹ ደስተኛ አለመሆን እንዲሁም ሁለት ጊዜ ዘግይቶ የነበረው ምርጫ ይካሄድ ይሆን የሚለው ጥርጣሬ ከምክንያቶቹ መካከል ናቸው ተብሏል። የሆንግ ኮንግ ፖሊሶች ዛሬ በከተማይቱ የግብይት ማዕከል በተካሄደ

የዲሞክራሲ ደጋፊ ሰልፍ ላይ እምባስ መጭጋዝ ተኩሰዋል። ሰልፈኞቹ ግን ለሆንግ ኮንግ ቁሙ፣ ለነፃነት ታገሉ የሚል መፈክር እያሰሙ የመንግሥት መስሪያ ቤቶች ወደሚገኙበት ቦታ አምርተዋል። በአንጻሩ ደግሞ በብዙ መቶዎች የሚቆጠሩ ቻይና በሆንግ ኮንግ ላይ የሉዓላዊነት ቦታ እንዲኖራት የሚደግፉ ሰዎች ዛሬ ማለዳ በከተማይቱ የባህል ማዕከል ሰልፍ አድርገዋል።

ሮይተርስ የዜና አገልግሎት በዘገበው መሰረት እኔ የቻይና ዜጋ ነኝ የሚሉ መፈክሮች ያሰሙ ነበር። ሰልፎቹ ዛሬ የተካሄዱት የቻይና ሕዝባዊ ሪፑብሊክ ሰባኛ ዓመትን በመጪው ማክሰኞ ለማክበር ዝግጅት በሚካሄድበት ወቅት ነው። በመጨረሻም በአስር ሺዎች የሚቆጠሩ ሩሲያውያን ቀዝቃዛ አየርና ዝናብ ሳይበግራቸው

በማዕከላዊ የሞስኮ አደባባይ ተሰልፈው ውለዋል። የአካባቢ ምርጫዎችንና አጠቃላይ የሀገሪቱ የፖለቲካ ስርዓትን ኢላማ ያደረጉ የተቃውሞ ሰልፎች ሲካሄዱ የቆዩ ሲሆን ተቃዋሚ ቡድኖች ሲታይ የቆየውን የተቃውሞ ድባብ ለማጠናከር ነው የተሰባሰቡት ተብሏል። በያዝነው ወር ቀደም ሲል ምርጫ ከተካሄደው ወዲህ የዛሬው ሰልፍ ሊብራል አቋም ያላቸው የፖለቲካ ቡድኖችና

አጋር ፓርቲዎች ያደረጉት የመጀመሪያ መሰባሰብ እንደሆነ ተገልጿል። ቀደም ሲል የተደረገው ምርጫ ሁኔታ በተለይም ተቃዋሚ ተወዳዳሪዎች በምርጫው እንዳይወዳደሩ መከልከላቸው በብዙ ዓመታት ውስጥ ያልታዩ አይነት ግዙፍ የተቃውሞ ሰልፎች እንዲካሄዱ ምክንያት ሆኗል። አድማጮች የምሽቱ ዜናችን እዚህ ላይ አብቅቷል።

አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጃችሁ አሉላ ከበደነኝ ብርሃን ኃይሉ ስርጭታችንን ታቀናብርናለች። አሁን ወደ ቀዳሚው ቅንብር

በመግቢያችን እንዳስተዋወቅ ነው ቀዳሚው የኢትዮጵያ ፕሬዚዳንት ሳህለወርቅ ዘውዴ በተለይ ከአሜሪካ ድምፅ ጋር ያደረጉት ቃለ ምልልስ ነው። ፕሬዚዳንት ሳህለወርቅ ባለፈው ሐሙስ በኒውዮርኩ ሰባ አራተኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ተገኝተው ንግግር ማሰማታቸውን ዘግበናል። ጉባኤውን ለመዘገብ ወደዚያ የተጓዘው ባልደረባችን ሰለሞን አባት ነው ፕሬዚዳንት ሳህለወርቅን ያወያየው። የቃለ ምልልሱን የመጀመሪያ ክፍል እንሆ

እጅግ በጣም አመሰግናለሁ ክብርት ፕሬዚደንት። ለጊዜው እኔ ነኝ የማመሰግነው። እስኪ በቅድሚያ ጊዜውንም በአግባቡ ለመጠቀም በጣም የተጣበበ ጊዜ ነው ያሉት። የተሰጠችን ጊዜም እጅግ የተወሰነች ናት እና አጠር አጠር እያደረግን አንዳንድ ነጥቦችን እናንሳ። ስለ ራሱ ትንሽ አጫውትኝ እስኪ ክብርት ፕሬዚደንት። ስለ ራሴ በማልፈልገው ጥያቄ ነው የሚያስጀምር። ከየት ልጀምር እኔ

የአራት ሴቶች ልጆች መካከል ታላቅ ነኝ። ሴት ብቻ ያለበት ቤት ውስጥ ነው ያደግኩት። ሁላችንም ሴቶች ነን። ወላጆቻችን ግን በተለይ አባታችን ሴቶችን በማብቃት ላይ በጣም የሚያምን ነበረ በዛን ጊዜ እና ምንም ነገር አያቅትሽም ምንም ሌትም መድረስ ትችያለሽ እያለ ነው ያደግኩት እና ጆሮዬ ላይ እስከዛሬ የምሰማው እሱ ነው አንድ ፈተና ላይ ስደርስ

የተባልኩት ይሄን ነው መጋፈጥ አለብኝ፣ ነው እግዚአብሔር ይመስገን እንወጣዋለን። ፈረንሳይኛ ፈረንሳይ ትምህርት ቤት ፈረንሳይ ሀገር ነው የተማርኩት። ከተመለስኩ በኋላ የመንግስት ሰራተኛ ሆኜ ነው ትምህርት ሚኒስቴር ነው። እዛም ሆኜ እንኳን በወቅቱ አመራር ውስጥ ትምህርት ሚኒስቴር ብቸኛ ሴት ነበርኩ። የመምሪያ ኃላፊ ስለነበርኩ ውጭ ጉዳይ ብዙም ጊዜን በአምባሳደርነት ነው የቆየሁት። ሀያ አመት የኢትዮጵያ አምባሳደር ነበርኩ።

አብዛኛውን ጊዜን አፍሪካ ላይ ነው ፈረንሳይኛ ተናጋሪ አፍሪካ፣ አስር አመት ጅቡቲ፣ ፈረንሳይ። ከዛ በኋላ ለአፍሪካ ህብረት አምባሳደር እና የውጭ ጉዳይ ውስጥ የአፍሪካ ጉዳዮች ዳይሬክተር ጄኔራል ነበር። ከዛ ላይ ነው የተባበሩት መንግስታት የወሰደኝ። እዛም ስገባ አሲስታንት ሴክረታሪ ጄኔራልነት፣ መካከለኛ አፍሪካ አገሪቱም ለማረጋጋት የተቋቋመ የተባበሩት መንግስታትን ጽህፈት ቤት ነበር የምመራው

የእሳቸው የዋና ጸሐፊ መልእክተኛ ሆኝ ለሰባት አመት ተኩል ገደማ፣ ደግሞ በአንደር ሰክረተሪ ጃልነት ናይሮቢ የሚገኘው የተባበሩት መንግስታት መቀመጫ አፍሪካ ላይ ጠቅላላ ደቡብ ላይ ሌላ መቀመጫ የለውም፣ የሱ ኃላፊ ነበርኩኝ። እና ለአራት ወር ተዛወሬ ወደ አዲስ አበባ የተባበሩት መንግስታት ዋና ጸሐፊ በአፍሪካ ህብረት ልዩ መልእክተኛ ናቸው።

እና ለዛ የተቋቋመ ቢሮ ኃላፊ ሆኜ በሀገሬ ላይ በእንደር ሰክሬታሪ ጄኔራል ደረጃ ተደርግ ያለው የተነገረኝ፣ በተባበሩት መንግስታት ታሪክ ውስጥ እንደዚህ አይነት አላጋጠመም። የሚለሙ አገሮች ተወላጅ የሆነን ሰው በሀገሩ ውስጥ ለእኔ በሀገሬ ውስጥ በዚህ ደረጃ እንዲሰራ ተደርግ ያለው ያ እንግዲህ እምነትንም ያሳያል። የጥቅም መጋጨት አይኖርብኝም።

የመንግስት ሰራተኛ ሆኜን የኖርኩት የእኔ ዲኤንኤ መንግስት ማገልገል ነው። በሌላ በኩል የተባበሩት መንግስታት አለ። እኔ ሁሌ የምለው አይጋጭም፣ ድርጅቱም የኛ ነው፣ እኛም አባል አገር ነን፣ እንደውም መስራች ሀገር ነው። ግን አራት ወር ብቻ ነው የሰራሁት እዚህ ቦታ ላይ መጣሁ። ግን በዛን ጊዜ ውስጥ የሰጉት ሁኔታ ተፈጥሮ ነበረ፣ የጥቅም ግጭት እንደዚህ የሚባለው ነገር እንደውም

ክብርት ፕሬዚደንት እርስዎን ለፕሬዚደንትነት ጠቅላይ ሚኒስትሩ ያጨወት ጊዜ እና በፓርላማው ፊት የቀረቡ ጊዜ ድንገት ነው፣ ባልተጠበቀ ሁኔታ ነው። አንደኛ ሴት ፕሬዚደንት የቀረበችው፣ ሁለተኛ እርስዎ የሆኑት ካለዎት ልምድ አሁንም ከነገሩም ከችሎታው የሚያውቁትም በቅርብ ብዙ እንደሚመሰክሩት ሎት አብረው የሰሩም በተለያዩ አካባቢዎች የሚያውቁም አባከኗቸው

የሚል ቅሬታ ነበራቸው። ይልቅ ከፕሬዚደንትነት ይልቅ ምን አለ ይበልጥ የሚንቀሳቀሱበት የወሳኝነት አቅም ያለበት ቦታ ቢመድቧቸው ኖሮ የሚል ቅሬታ ያቀረቡ ሰዎች ነበሩ። ምክንያቱም በኢትዮጵያ ሕገ መንግስት መሰረት ፕሬዚደንቱ የአስፈጻሚነት ስልጣን ስለሌለው ማለት ነው። ምን አለ የአስፈጻሚነት ስልጣን ያለው ቦታ ቢያስቀምጧቸው ኖሮ እያሉ በቁጭት የሚናገሩ ሰዎችን ሰምቻለሁ። እርስዎ ምን ያስባሉ? አይ እኔ

ጠየቁኝ ጠቅላይ ሚኒስትሩ። አገሬን ማገልገል እድል እንደገና ማግኘቴ በጣም ነው ደስ ያለኝ እና የምችለውን ያህል አገለግላለሁ ብዬ ነው እንግዲህ እኔ ካጠራቀምኩት ልምድ ከደረስኩበት እድሜ አኳያ መልሽ የምሰጥበት ጊዜ ነው እንጂ ምንም ለማስመስከር የምገባበት የምሰራው ስራ የለኝም ካሁን ወዲያ

ብዬ ነው የማምነው። ስለዚህ የማውቃትን ለሀገር ለማዋል ብዬ ነው እዚህም ላይ እሞክራለሁ። በጣም የተባብሮ መስራት መንፈስ ካለ ይሄ ደግሞ አለ የኛ ጠቅላይ ሚኒስትር ላይ መስራት ይቻላል። አዎ፣ መቼም ከሕገ መንግስቱ ወጣ ባለ ሁኔታ እርስዎ መደበኛ ፕሬዚዳንት ሆነው ይቀጥላሉ የሚል እምነት የለም በብዙዎች ዘንድ ካሎት

ከገለጹትም ልምድ በኢትዮጵያ ሕገ መንግስት መሰረት ግን ጦርም ገንዘብም ጠቅልሎ የያዘው እና የሚያዝበት ጠቅላይ ሚኒስትሩ ሆኖ እያለ ጠቅላይ ሚኒስትሩ የአምባገነንነት ስሜት ባንጸባረቀ ጊዜ አይቻልም የሚል መሪ አጠገቡ ያስፈልገዋል። ታይቶም ያውቃል በቅርብ የኢትዮጵያ ታሪክ ውስጥ ለምሳሌ በዶክተር ነጋሶ ጊዳዳ እና በአቶ መለስ ዜናዊ መካከል ተፈጥሮ የነበረውን እና እርስዎ

ጠቅላይ ሚኒስትሩ ዶክተር አብይም ይሁኑ ሌላ ጠቅላይ ሚኒስትር ያንን ያህል አቅም ያለው ባለስልጣን አንዳች አጓጉል የሆነ ነገር ሲያደርግ ቢያዩ ወይም ቢያስቡ መንገዱ ልክ አይደለም ብለው ቢያስቡ አይቻልም የሚል አቅም ይኖረታል። ተባብሮ ከመስራቱ ሮ እንደዚህ አይነት ሁኔታ ይፈጠራልን ብዬ አላስብም። ከተፈጠረም ስንደርስበት እንነጋገር። በግምት ብቻ ልንሄድበት የሚገባ አይመስለኝም። ምንድን ነው ዋናው ነገር

የስልጣን ክፍፍል ማን ምን ያረጋል፣ እኔ ከበላይ ያኛው ከበላይ የሚል ሳይሆን ዛሬ ኢትዮጵያ የምትጠይቀው ባለብን በጣም ብዙ ስራ ባለው መፈጸም ያለበት የሕዝቡን ጥያቄዎች ማሟላት ወዘተ፣ የግዛት ክርክርና እንትን ሊመጣ ይገባል ብዬ አልፈ እዚህ ጨዋታ ውስጥ እኔ በበኩሌ ያልከው በተባበሩት መንግስታት ድርጅት ላይ ካነሱት ጉዳዮች ትልልቅ ጉዳዮች አንዱ የጸጥታ ጉዳይ ነው።

መቼም ፕሬዚደንት የሀገሪቱ በመሆኑ ትልቁ ሀሳቡ አጀንዳው እርስዎም እንደገለጹት የኢትዮጵያውያን ፀጥታና ደህንነት ጉዳይ ነው። በአሁኑ ጊዜ በተለይ ከምርጫውም ጋር ተያይዞ ብዙ ጥያቄዎች የሚያነሱ አሉ። በምርጫውም ላይ የተለያዩ ሀሳቦችን የሚያንጸባርቁ አሉ። ምርጫው መካሄድ አለበት፣ መካሄድ የለበትም፣ ኢትዮጵያ ልትበተን ትችላለች፣ የለም ሰላማችን ይጠበቃል የሚሉ ትናንት ነው ከትናንትና ወዲያ ጠቅላይ ሚኒስትሩ እንዳንጸባረቁት አይነት ሀሳብ የሚያነሱም አሉ።

የኢትዮጵያን ሰላም የኢትዮጵያን ሁኔታ እርስዎ እንዴት ነው የሚያዩት? እንዴትስ ነው እንደ ፕሬዚደንት ወደ አንድ ሜዳ ወደ አንድ መድረክ እንዲመጡና ሰላም በሀገሪቱ እንዲሰፍን ማድረግ የሚችል መቼም አንድን ነገር አንድ ነገር ላይ ለመነጋገር የመጣንበትን ከየት ተነስተን ነው የሚለውን ማየቱ ጥሩ ይመስለኛል። እኔ ያን ጊዜ አዲስ አበባን ባልሆን

በኢትዮጵያ ውስጥ የዛሬ ሁለት ሶስት ዓመት የነበረው ሁኔታ በጣም አሳሳቢ ነበር። ሕልውናዋን የሀገሪቷን የተፈታተነ ነበር። ከዛ መቼም ብዙ ርቀን ሄደናል የሚል ግምት ነው ያለኝ። እኔም ለራሴ ተጠይቄ ተባብረን እንስራ ብለን ስገባ፣ እዚህ ቦታ ይህን ቦታ ስቀበል፣ እዛ ላይ እኔም ማምጣት የምችለውን ለማምጣት ነው። ስለምን አንጻራዊ የሆነ

ሰላም እያገኘን ነው የመጣ ነው። እየተረጋጋች ይመጣል። እኔ በስራዬ ብዙ ሀገሮችን አይቻለሁ፣ ብዙ የአፍሪካ ሀገሮችን አይቻለሁ። እንደ ኢትዮጵያ አይነት ችግር፣ እንደ ኢትዮጵያ አይነት ፈተናዎች ያሉ ብዙ ሀገሮች ችለው የሚቋቋሙት አይመስለኝም። ኢትዮጵያ ግን በታሪኳ የሚያሳየች ነች። ምትን ይላል ሰላም። እኔ መሰረታዊ ጉዳይ ነው ነው የምለው። ሰላምን ለድርድርም ማቅረብ አንችልም።

የኢትዮጵያ ሕዝብ በመሰረቱ ሰላም ወዳድ ነው። ይህም በታሪኩ አሳይቷል። በሰላም ደግሞ እጦት ሰለባን እንደሆነ ደግሞ እናውቃለን። ስለዚህ እኔ ሰላም ዘለቄታ ያለው ነገር ሊሆን የሚችለው የእሱ ፍላጎት ሲሟላ ነው። የሕዝብ ፍላጎት ምንድን ነው የሚያጋጨው ተብሎ ነው። እንደ ማንኛውም ነገር ልንገር፣ እኔ ያየሁት በስራዬ ላይ

ብዙ ጊዜ በንግግር ብዙ ነገር ይባላል፣ በቃል መግባት ብዙ ይባላል። ምን ይላል ችግሩ የኢትዮጵያ ብቻ አይደለም፣ አህጉሪቱም ነው፣ ብዙ ሀገር ነው። ወደ መሬት መውረድ፣ ወደ መሬት ስንወርድ የግራስሮት የሚባለው ላይ ስንሄድ ነው የምናየው ትክክለኛው። ካለበለዚያ የፖለቲከኞች ትግል ነው፣ ህዝብን ላይ ይዝ ይችላል፣ ደግሞ ለፖለቲካ ጠቀሜታ ሊውል የሚችል ነገር ነው። እኔ የማስበው ለማንኛውም ዜጋ

ቀይ መስመር ማስመር አለብን። ሁላችን ማለፍ የማንችለው ህይወት ውስጥ ዝም ብሎ ልቅ የሆነ አይደለም፣ ይገደባል። በህግ ይገደባል። በምን ለራሴን የሀገሬን ሰላም አደጋ ላይ የምጥል ለእኔም ጥቅም ቢሆን የምጥል ከሆነ ይህን መስመር ማለፍ የለብኝም የሚል ትን መላበስ ይኖርብናል። ስለዚህ ትንሽ ጠንከር ማለት ያስፈልጋል እንደ መንግስት፣ የሚል አቋም ነው ያሉት። መንግስት በህግ ያለውን

ኃላፊነት እንዲወጣ ነው አይደል? እንደ የተሰጠውን መንቀሳቀስ ይችላል። እያደረገን ነው። በዚህ ጉዳይ ላይ ወደፊት መቼ ምድሉም ካገኘን ሰፋ አድርገን ደግሞ እንደገና እንነጋገራለን። ክብርት ፕሬዚደንት፣ ትንሽ ንግግርም የሚጠይቅ ነገር ስለሆነ እስቲ ወደ አንድ እርስዎን በግል ወደሚመለከቱት ጉዳይ ለምጣ። ያነሱት ጉዳይ ነው የሴቶች ጉዳይ ነው። የኢትዮጵያ መንግስት ለሴቶች እየሰጠ ያለውን ትኩረት የሚመለከት ነው

እርስዎን ራስዎን እንደ ምሳሌ አቅርበዋል። የመንግስታቱ ድርጅት መድረክ ላይ የኢትዮጵያ መንግስታት፣ በተለይ በቅርብ ያሉት መንግስታት በሴቶች ጉዳይ ላይ ብዙ ሲናገሩ እንሰማለን። ስለ ሴቶች እኩልነት ብዙ ሲሉ እንሰማለን። የደርግን መንግስት ጀምሮ ማለት ነው። ምንድን ነው ለየት የሚያደርገው አሁን ያለው?

አድማጮች፣ ፕሬዚዳንት ሳህለ ወርቅ ዘውዴ በተለይ ከአሜሪካ ድምፅ ጋር ያደረጉት ቃለ ምልልስ አልተቋጭም። ቀደም ብለን ለሰማነውና ለሌሎችም ሰለሞን ላነሳቸው ጥያቄዎች የሰጡትን ምላሽ ጨምሮ ተከታዩን በነገው ምሽት ይዞ ይመለሳል። ለአሁኑ ፕሬዚዳንት ሳህለ ወርቅን ለጊዜያቸው እናመሰግናለን። እግዜር ይስጥልን። የምትከታተሉት የእሁድ ምሽት ፕሮግራማችንን ነው።

ተከታዩ ቅንብር ወጣትነትንና የሥራ ዕድል ፈጠራን ይመለከታል።

ወጣትነትና የሥራ ዕድል የሚያወያይ ርዕስ ነው። ቁጥራቸው ከ6 ሺህ በላይ የሆኑ ወጣቶች ናቸው። ወጣት ለወጣት በሚል ተሰባስበው በተለያዩ ጉዳዮች ላይ አጀንዳ ቀርጸው ስለ ሥራ ፍለጋ፣ ስለ ትምህርት ዕድሎችና ስለ ተለያዩ ሙያዊ እገዛዎች እርስ በርስ ይረዳዳሉ ይላል። የዚህ ፕሮግራም መስራች ቃለ ወንጌል ተስፋ ይባላል። ከኤደን ገረመው ጋር ቆይታ አድርገዋል።

እኛ የምናድገው ሌሎችን በማንሳት ነው። የራሳችንን ችግር በራሳችን መፍታት እንችላለን በማለት ከ ስድስት ሺህ በላይ ወጣቶች ወጣት ለወጣት በሚል ስብስብ ስር ተመዝግበው የሙያ ልውውጥ፣ የእርስ በርስ የሀሳብ ድጋፍ፣ የልምድ ልውውጥ፣ የስልጠናዎች፣ የትስስር መድረኮችና የስራ ፍለጋና የቃለመጠይቅ ስልጠናዎችን እየወሰዱ ይገኛሉ። የዚህ መድረክ መስራች ቃለ ወንጌል ተስፋዬ፣ ወጣቶች የራሳቸውን የሆነ ችግር በራሳቸው መወጣት ይችላሉ ይላል።

አብዛኛው ችግር የተንጸባረቀ ያለው ወር የሚፈጠሩት ችግሮች ወጥ ዛን ያሉ ግን ወጣቱም ራሱ የራሱ መፍትሄዎችን ማመንጨት ይችላል ነው። እንደ ትልቅ ራእይ ላይ የምታዩ ራሱን ችግር በራሱ የሚፈታን ነው። በተለያዩ ድጋፍ ሰጪ ድርጅቶች ላይ ትኩረት ማያደርገው ወር ደግሞ በእነሱ ለመደገፍ ጥረት የማያደርገው ወር አጀንዳ የማያራምድ ማለት ወጣት ለወጣት ዋና ዓላማው እኛ የምናድገው ሌሎችን በማንሳት ነው የሚል መፈክር አለው። ሁሉም ያለውን ሲያካፍል ሲያካፍል አሁን አባላቱ ራሱ ወደ ስድስት ሺህ በላይ ደርሰዋል ና

እነዚህ ስድስት ሺህ ወጣቶች ራሳቸው ያላቸውን ነገር ሲያካፍሉ በጣም ብዙ ድል ይኖራል ማለት ነው። ሁሉም ሰው እያወቀው ይሄዳል ይህን ነገር እንዴት መግባት እንዳለበት ሕክምናው ዘርፍ ሊሆን ይችላል የስነ ጥበባት ሊሆን ይችላል እና የበተለያየ ዘርፍ ላለው ነው። ከአዲስ አበባ ዩኒቨርሲቲ በኤሌክትሪካል ኢንጂነሪንግ ተመርቆ ከወጣ በኋላ ስራ ለማግኘት ብዙም ያልፈጀበት ቃለ ወንጌል

ወጣቶች ላይ በሚሰራ ፕሮጀክት ስር ወደ ጅማ ዩኒቨርስቲ ተጉዞ ያገኛቸው ወጣቶች ስለ ስራ ፈጠራ፣ ስለ ልምድ ልውውጥ የነበራቸው ሀሳብ የሁሉም ወጣት ሀሳብ ቢሆንና ይህንን ነገር ብንጋራው ወደሚል ነገር እንደሄደ ይናገራል።

ከዚህ በመነሳት ወጣት ለወጣት በሚል ዓላማ ተመርቀው የወጡ ወጣቶች እርስ በራሳቸው እየተረዳዱ ስራ የሚፈልጉበት ተገናኝተው የሚወያዩበትና ትስስር የሚፈጥሩበትን መድረክ ከተለያዩ አጋር ድርጅቶች ጋር በመነጋገር ፈጠረ። በዋናነት ወጣት ለወጣት የሚሰራባቸው መንገዶች አንደኛው ፍራጥነትን መቅረፍ ነው። ወጣት ባለሀብቶች አሉና እነዚህ ወጣት ባለሀብቶች

ሌሎች ወጣቶች ላይ ዩኒቨርስቲ ቢያደርጉ ኦር ደግሞ ድርጅታቸው ውስጥ የተሞክሮ ስልጠና ላይ እንደ ኢንተርንሽፖች ምናምን እንዲሰጡ ማመቻቸት፣ ሁሉም ወጣት በያለበት በየድርጅቶች ውስጥ ሌላ ተጨማሪ እድል እንዲፈጠር ማድረግ እና በዋናነት ስራ ቀረፊታ ላይ ነው የምንሰራው። ብዙም ተሳክቶልናል። እሱ ላይ እንዲ በዩኔስኮ ኤግዛምፕል ብሰጥልሽ ዩኔስኮ እድል አለ ብቻ ሳይሆን የምንለው አንድ ወጣት እንዴት ዩኔስኮ መግባት እንዳለበት

መንገዱን ማሳየት ቀነገደቡን ማሳወቅ ማንጋ ማመልከት እንዳለበት እንዴት አርጎ መከታተል እንዳለበት የሚለውን ነገር ማሳወቅ። ፕሮጀክቱን የምንቀርጠው ራሳችን ነን። ለምሳሌ የመጀመሪያ ወር ላይ የአየር ንብረት ለውጥ ዙሪያና የአካባቢ ጥበቃ ላይ ከሆነ ብለን ወሩን የቀረጥ ነው። በዛ ዙሪያ ላይ ያሉ ጠንካራ ወጣቶችን ቦታው ላይ ጠርተን ድርጅቶች ሊሆን ይችላሉ የምናዘጋጅበት መድረክ ነው። ስለዚህ በየወሩ የፕሮግራሞች አሉ፣ ወጣቶቹን በአካል ሰብስበን የምናገኝበት ማለት። ሁለተኛው ደግሞ ዌብሳይትም አለን፣ ቻናሎች አሉ

እንደ ቴሌግራም አይነት አለ። የተለያዩ ሚዲያ እንጠቀማለን። ከዛ ውጭ ደግሞ ፕሮግራሞቹ ይቀረጣሉ። እነዚህ ነገሮች መድረስ ለማይችሉ ወጣቶች ለም እንልክላቸው። ስለዚህ ካሉበት ቦታ ሆኖ ያንን ነገር እንዲማሩ እናደርጋለን። በዚህ ፕሮግራም ላይ የተመዘገቡ ወጣቶች ተገናኝተው ሀሳብን ከመካፈል በዘለለም የተለያዩ የስልጠናና የትምህርት እድሎችም እንደሚያገኙ ቃለ ወንጌል ያክላል። ፕሮግራሙን የተሳተፉት ሰዎች ወጣቶች ብዙ ናቸው።

በእርግጠኝነት ከስድስት ሺ ከአንድ ሺህ በላይ ተሳትፏል። በቀጥታ ማለት ነው። በስድስት ወር ውስጥ የተመዘገበው ነገር ምንድን ነው? ወደ ሀያ ስምንት ልጆች ስራ አግኝተዋል። ከዛ በተጨማሪ ደግሞ ወደ አስራ ስድስት ልጆች የውጭ ሀገር ፕሮግራም አግኝተው ሄደው ሰልጥነው መጥተዋል። ስለዚህ ይህ ነው ያለው በግልጽ ስናስቀምጠው በወረቀት ማለት ነው። የፕሮግራሙ ተሳታፊ የሆነችው ሩት ክንፈም

በዚህ ፕሮግራም ላይ በመሳተፌ ከኔ ጋር ተመሳሳይ ፍላጎት ያላቸው ወጣቶችንና የዓለም አቀፍ የውድድር መድረክን አግኝቼ መሳተፍ ችያለሁ፣ ትላለች። በወጣት ወጣትን ተጠቀምሽ ብትይ አንደኛ ነገር እውቀትን አግኝቻለሁ። በጣም ብዙ የሚያዘጋጁት ዝግጅቶች ወጣት ተኮር ናቸው። እኔ የምናገኝ መሰለሽ በወጣት ለወጣት ቴሌዛን ቻናል ምክንያት አንድ ስልጠና እድል አለ። በዛ ስልጠና ላይ ሄድኩኝ።

ከዛ በኋላ የኢግናይት አፍሪካ የሚባል ውድድር አለ፣ የሶሻል ኢንተርፕራይዝ ውድድር አለ። እዛ ላይ እንሳተፋለን። እሺ አልኩኝ። የዛው የወጣት የወጣት ተሳታፊዎች ናቸው። ከዛ ተመዘገብን። እዛ ውድድር ላይ የእኛ የቀረብ ቢሆን ፕሮፖዛል ለውጭ ሀገር ላክን። ከአፍሪካ ውስጥ ከመሰራተኞቹ እኛ ስምንተኞቹ ነን፣ አሸንፈናል። ና ይሄ ራሱን እኛ ትልቅ ዕድል ነው። ወጣት ለወጣት የሚያዘጋጀው መድረስ አይኖር ኖሮ

በግሌት ይህንን እድል አላገኝም ነበረ። ሙሉቀን አንተነህም የሩትን ሀሳብ ይጋራል። በዚሁ ፕሮግራም ላይ በመሳተፉ ስልጠናዎችና የስራ እድል እንዳገኘ ይናገራል። በመጀመሪያ ያው ወጣት ለወጣት በማህበራዊ ድረገጽ ነበረ እድሉን መጀመሪያ ያገኘም ለመሳተፍ። በኋላም እዛ ላይ ከግሩፕ አባላቶች እና መስራቾች ጋር በመተዋወቅ እንዲሁም እኔም የበኩሌን አስተዋጽኦ ማድረግ ጀመርኩኝ ማለት ነው። ወጣት ለወጣት ሰበሰብ ላይ መሳተፍ ከጀመርኩ በኋላ የተለያዩ

ስልጠናዎች ላይ ለመካፈል ችያለን። የኤራዝሙስ በአውሮፓ ህብረት ስር በሚተዳደር የስኮላርሺፕ እና የትሬኒንግ ፕሮግራም አሰልጥነው ነበረ።

ከዚህ በተጨማሪ የተለያዩ የስራ እድሎች ይወጣሉ። እዛ ላይም በመለጠፍ አሁን የሚሰራውን ስራ ያገኘዎች። በመጨረሻም ቃለ ወንጌል ወጣት ለወጣት ወደፊት አድማሱን አስፍቶ ወጣቶች የችግር ሳይሆን የመፍትሄ ሀሳቦችን ይዘው እንዲገኙ በአገር አቀፍ ደረጃ የመስራት ሀሳብ እንዳለው ተናግሯል። ለአሜሪካ ድምጽ ሬዲዮ አይደንገረመው።

ኤደንና እንግዶቿን እናመሰግናለን አሁን

سلمنا ما حد ما تصاوت

የሰብአዊ መብት አያያዝ በኢትዮጵያ በቁጥጥር ስር ላይ ባሉ ሰዎች ላይ የሚደርስ የሰብአዊ መብት ጥሰት የሚታዩ ክፍተቶች ሊስተካከሉ እንደሚገባ የኢትዮጵያ ሰብአዊ መብት ኮሚሽን አሳሰበ።

ኮሚሽነሩ አቶ ዳንኤል በቀለ ከአሜሪካ ድምፅ ጋር በነበራቸው ቆይታ እንደገለጡት በቅርቡ ምዕራብ ወለጋ አይራ ወረዳ ላይ በወጣት ገመቹ ጋሮምሳ ላይ ተፈጸመ የተባለው ግድያ ተጣርቶ መቅረብ እንዳለበትም ተናግረዋል። ዘጋቢያችን ሙክታር ጀማል ነው አቶ ዳንኤልን ያነጋገረው። ገመቹ ጋሮምሳ የሚባል

ምስራቅ ወለጋ አይራ ወረዳ ውስጥ በፀጥታ ኃይሎች ቁጥጥር ስር ውሎ ነበረ የተባለ ፣ ፎቶውም በማህበራዊ ሚዲያዎች ላይ ታይቶ የነበረ፣ በኋላ ደግሞ መሞቱ የተገለጸ ሰው ጉዳይ ነው። የፀጥታ ኃይሎች ሊያመልጥ ሲሞክር እርምጃ ተወስዶበታል የሚል ሀሳብ በአንድ በኩል ተገልጿል። በሌላ በኩል ደግሞ የሟች ቤተሰቦች

አስከሬኑን ጫካ ውስጥ ወድቆ አግኝተናል ብለዋል። ስለዚህ ሙሉ ለሙሉ አጣርተን መደምደሚያ ላይ የደረስንበት ባይሆንም እንኳን እንደተባለው ያመልጥ ሲሞክር ተገድሏል ከተባለ አንደኛ፣ በምን አይነት ሁኔታ ሊያመልጥ ሲል እንደተገደለ ሊጣራ የሚገባው ጉዳይ ነው። ሁለተኛ፣ ሊያመልጥ ሲል በፀጥታ ኃይሎች ተገድሎ የነበረ ሰው ከሆነ ደግሞ አስከሬኑ ጫካ ውስጥ ወድቆ መገኘት አልነበረበትም።

በመንግስት የጸጥታ ኃይሎች ጋር በተፈጠረ ግብግብ ህይወቱ አልፎ ከነበረ አስከሬኑን ለቤተሰቦቹ ማድረስ ይገባ ነበረ እንጂ አስከሬኑ ጫካዎች አይገባም ነበረ። ስለዚህ አጠቃላይ የነገሩ ሁኔታ የተሟላ መረጃ እና ግልጽነት ስለሚጎለው ከተወሰነ ቀናት በፊት በህይወት መኖሩ ይታወቅ የነበረ ሰው ስለሆነ

የአሟሟቱ ሁኔታ በተገቢው ሁኔታ ሊጣራ እና ሊረጋገጥ የሚገባ አይነት ሆኖ አግኝቸዋል። በተለይ አንድ ሰው በህግ ጥላ ስር ከዋለ እና በቁጥጥር ስር ከዋለ በኋላ የአንድ ታሳሪ መብቶች ምንድን ናቸው?

እስከ ምንድን ነው ያለው መብት? በዓለም አቀፍ የሰብዓዊ መብት ድንጋጌዎች በኢትዮጵያ ከመንግስትም በሌሎችም አስባብነት ባላቸው ህጎች የታሰሩ ሰዎች መብት በመባል የሚታወቁ በርካታ ሰብዓዊ መብቶች አሉ። የታሰሩ ሰዎች በህጋዊና ሰብዓዊ መብት ባነበረ መንገድ የመጎብኘት መብት አላቸው። ሕክምና የማግኘት መብት አላቸው። ሰብዓዊ በሆነ አያያዝ መያዝ አለባቸው። ከሃይማኖት አባቶቻቸው ጋር የመገናኘት መብት አላቸው።

ይህንን የመሳሰሉ በርካታ ህገ መንግስታዊ ጥበቃ የተደረገላቸው መብቶች አሉ። ከዚህ በተጨማሪም ደግሞ በአንድ ወንጀል ተጠርጥሮ የተያዘ ሰው በተያዘ በአርባ ስምንት ሰዓት ውስጥ ወደ ፍርድ ቤት ሊቀርብ ይገባል። ፍርድ ቤትም በዋስ ሊለቀቅ የሚገባ ወይም የማይገባ መሆኑ ደግሞ በፍርድ ቤት ተጣርቶ ሊወሰን ይገባል ማለት ነው። ይህንን የመሳሰሉ በርካታ ህገ መንግስታዊ ጥበቃ የተደረገላቸው መብቶች አሉ። አንድ ሰው በህግ ጠለላ ስር እያለ

የተለያዩ መሰል ችግሮች ሲደርስበት በሚመለከተው የመንግስት አካል የሚከተለው ተጠያቂነት ምንድን ነው? መሰረታዊ የታሳሪው ሰብአዊ መብትን በተመለከተ በቁጥጥር ስር ወይም በእስር ላይ ያሉ ሰዎች አሁን ቀደም ብዬ የገለጽኳቸው መብቶች ሁሉ አሏቸው። እነዚህ መብቶች በተጣሱባቸው ጊዜ

ታሳሪ ሰዎች በቀጥታ በሕግ አማካሪዎቻቸው ወይም በቤተሰቦቻቸው አማካኝነት ታስረው ሲገኙ የተጣሱባቸው መብቶች እንዲከበሩላቸው ለፍርድ ቤት አቤቱታ የማቅረብ መብት አላቸው። ፍርድ ቤቶችም እነዚህን መብቶች የማስከበር ግዴታ አለባቸው። ከዛ የበለጠ ደግሞ የሰብአዊ መብት ጥሰት ተፈጽሞ በሚገኙበት ጊዜ እንደ ኢትዮጵያ ሰብአዊ መብቶች ኮሚሽን ያለ ተቋምም ተፈጽሞ የተገኘውን የሰብአዊ መብት ጥሰት

የማጣራት፣ የመመርመር እና ተገቢ የእርምት እርምጃ እንዲወሰድ ሀሳብ የማቅረብ ኃላፊነትም አለ። መሰል ጉዳዮችንም ደግሞ ለማስቀረት ምንድን ነው መደረግ ያለበት አቶ ዳንኤል?

ይሄ እንግዲህ ሙክታር በጣም ሰፋ ያለ ጥያቄ ነው። ምናልባት በአንድ ክስተት ጉዳይ እየተነጋገርን ነው እንጂ በአጠቃላይ የሰብአዊ መብት አጠባበቅን በሚመለከት ብዙ ሊሻሻሉ፣ ሊስተካከሉ የሚገባቸው ጉዳዮች አሉ። ይህንን ደግሞ በተለይ ከሕግ አስፈጻሚ አካላት ጋር ተቀራርቦ በመስራት ግንዛቤን በማሳደግ በማሳወቅ፣ በማስተማር፣ አሰራሮችን በማስተካከል፣ በመለወጥ ብዙ ሊሰራ የሚገባው ስራ ያለ መሆኑ ይታወቃል። በሌላ በኩል ግን ደግሞ

በሰብአዊ መብት የሚጠረጠሩ የሚጠየቁ የህግ አስፈጻሚ አካላትንም ተጠያቂነት ማረጋገጥም ሌላው ዋና ተግባር መሆን ይቻላል። የዚህ አይነቱ የመብት ጥሰት የሚችለው አጥፊ የሆኑ ሰዎች ተጠያቂነታቸው ሲረጋገጥ ነው። ስለዚህ ማናቸውም አይነት የሰብአዊ መብት ጥሰት ተፈጽሞ በተገኘ ጊዜ ተገቢው ሙሉ ማጣራትና ጥፋተኛ የሆነውን ሰው ተጠያቂ አድርጎ መያዝ ማረጋገጥ

ተጠያቂነትን ማረጋገጥ የዚህ ስራ ዋነኛ አላማ። አቶ ዳንኤል በቀለ፣ የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር፣ ይህን ቃለ መጠየቅ ለማድረግ ፈቃደኛ ስለሆኑ በአሜሪካን ድምፅ አድማጮች ስም ከልቤ ላመሰግንዎት እፈልጋለሁ። ምክታር ነ አመሰግናለሁ፣ እድሉን ስለሰጣኝ።

አድማጮች የምትከታተሉት ከአሜሪካ ድምፅ ራዲዮ በ22፣ 25ና 31 ሜትር ባንዶች ከዋሽንግተን ዲሲ የሚተላለፈውን ስርጭታችንን ነው። አሁን ወደ ተከታዩ እናልፋለን። ርዕስ ድህነትና የሀብት ክፍፍል ጥያቄዎች ትኩረት ምዕራብ አፍሪካ።

በምዕራብ አፍሪቃ አገሮች የሚታየው የሀብት ክፍፍል ልዩነት እጅግ አሳሳቢ ደረጃ መድረሱን አንድ ጥናት አመለከተ። በባለጸጎችና በድሆች መካከል የሚስተዋለውም ልዩነት መንግስታት በሚያወጧቸው ፖሊሲዎች ሊጠብ የሚችል ቢሆንም መንግስታቱ ቁርጠኝነት ይጎላቸዋል ነው የሚለው ጥናቱ። የዚህ ከባድ የተሰኘ ችግር መፍትሔ በእነኚህ ሀገሮች ውስጥ በሚካሄድ ጥናት እንደሆነም እነኚሁ ተመራማሪዎች ጠቁመዋል። መለስካቸው አማሃ

ዝርዝሩን ይዘዋል። ኦክስፋም የተሰኘው ዓለም አቀፍ ድርጅት በምዕራብ አፍሪካ ሀገሮች ባደረገው ጥናት ያወጣው ዘገባ እንደ አውሮፓውያን ዘመን አቆጣጠር በ2063 የአፍሪካ ሀገር ሁሉን አቀፍና የማያቋርጥ ብልጽግና የሚታይባት እንድትሆን በአፍሪካ ህብረት የተያዘውን እቅድ እውን ለማድረግ በአፍሪካ ሀገሮች በተለይም በምዕራብ አፍሪካ ሀገሮች በቂ ሥራ እንዳልተሠራ አመለከተ። የህብረቱ ህብረቱ የ2063 አጀንዳ ተብሎ በሚታወቀው እቅድ

እንደተመለከተው በአፍሪካ የተመዘገበው ብልጽግና አፍሪካውያንን በአብዛኛው ያጠቃልል አይደለም። ወጣቶችን ሴቶችንና ሕፃናትን ወደ ጎን የገፋ እንደሆነም ይህው ጥናት ይተነትናል። በ2018 ዓ ም በአፍሪካ ፈጣን የኢኮኖሚ እድገት ካመዘገቡት የመጀመሪያዎቹ አስር አገሮች መካከል ስድስቱ ከምዕራብ አፍሪካ ነበሩ። ባለፉት ሁለት አስርተ ዓመታት በአካባቢው የታየው የኢኮኖሚ እድገትም አስደናቂ ነበረ።

ከእነዚህም መካከል በጥቂቶቹም ይህ እድገት የድህነቱን መጠን ቀንሶታል፣ ይላል የኦክስፋም ዘገባ። ይሁንና በአብዛኛዎቹ አገሮች ይህ ታይቶ የማይታወቅ ምጣነ ሀብታዊ እድገት የጠቀመው እጅግ በጣም ጥቂቶችን ብቻ ነው። በነዚህ አካባቢ ያለው ኢ እኩልነት በእጅጉ ቅጥ ያጣና መጠኑን ያለፈ እንደሆነም የሚዘረዝረው ዘገባ በምዕራብ አፍሪካ ካለው ሕዝብ አንድ በመቶ ብቻ የሚሆኑት ሰዎች የያዙት ሀብት ሌላው የአካባቢው ሰው

ካለው ሀብት ይበልጣል። በመንግስታቱ ድርጅት የስብሰባ ማዕከል ጥናቱ ሲቀርብ አስተያየታቸውን ከሰጡት መካከል በመንግስታቱ ድርጅት ከአፍሪካ ኢኮኖሚ ኮሚሽን የኢኮኖሚ ጉዳዮች ጽፈት ቤት አድሪያን ጉቺ መፍትሄ ነው ያሉትን በአጭሩ አስረድተዋል።

ይህን ዘገባ ብዙ ጊዜ አንብቤዋለሁ። በመጀመሪያ ጎልቶና ገኖ የሚሰማው ወይም የሚታየው በተግባር የሚደረገው ገልጽ ጥሪ ነው። ፍትሐዊነት በጎደለው አሰራር ላይ የተሰነዘረ ጠንካራ ሙግት ነው። በእርግጥም ሙግቱ እንደሚለው ፍትሐዊነት በጎደለው አሰራር የማይለወጥ ማኅበራዊ ገጽታ አይደለም፣ በመንግሥታት ፖሊሲ አማካኝነት ሊለወጥ የሚችል ገጽታ እንጂ።

የኦክስፋምን ጥናት ለታዳሚ ያቀረቡት የድርጅቱ የፕሮግራም አማካሪ ሚስተር ኩዌሲ ደብሊው ኦቤንግ ጥናቱ ችግሮችን ብቻ ተንትኖ የተዘጋ እንዳልሆነ ተናግረዋል። መፍትሄ ነው የሚለውንም ሐሳብ ለአካባቢም ሆነ ለአህጉር አቀፍ ድርጅቶች እንዲሁም ለተናጠል ሀገሮች እንደሚሰጥ ገልጸዋል። ከእነዚህም ምክረ ሐሳቦች መካከል መንግሥታት በማኅበራዊ አገልግሎት ዘርፎች ለምሳሌ በትምህርት፣ በጤና

እንዲሁም በግብርና ዘርፎች ከፍ ያለ ገንዘብ ማፍሰስ ይኖርባቸዋል። በእነዚህ ዘርፎች መዋዕለ ንዋይ ማፍሰስም በምጣኔ ሀብቱ መዋቅራዊ ለውጥ ሊያስከትል እንደሚችል ኦቤንግ ጠቁመዋል። ይህን በሀብታሞችና በድሆች መካከል የተፈጠረውን የሀብት ልዩነት ለማጥበብ የየአገሩ መንግስታት ያላቸው ሚና ከፍተኛ እንደሆነ ያመለከቱት ኦቤንግ በመጨረሻ ይህን ብለው ነበር።

መንግስታት ምርጫ አላቸው። ያም ምርጫ አንድም በሀብታሞችና በድሆች መካከል ያለውን ልዩነት

ለማጥበብ በወጉ የተወጠነና በገቢ መጠንም የሚጨምር ግብርና አሰራርን ተግባራዊ ማድረግ፣ ፍትሐዊነት የጎደለው አሰራርን በሚያፈርሱ ፖሊሲዎች ላይም መዋለንዋይ ማፍሰስ፣ በተለይም ነጻና ጥራታቸውን የጠበቁ ጾታን ከግምት ያስገቡ ማኅበራዊ አገልግሎቶችንና ማኅበራዊ የድህነት ጥበቃን መዘርጋት፣ የሴቶችና የሠራተኞችን መብቶች ማስጠበቅ፣ በግብርና ላይ መዋለንዋይ ማፍሰስ፣ በተለይ የወጣቶችና የሴቶችን ጉዳይ

በወጉ ማጤን ወይም መመልከት ናቸው። በተለይ የወጣቶችና የሴቶችን የመሬት ባለቤትነት መብት ማስከበር ባለጸጋና እኩልነት የሰፈነበትን አፍሪቃን ለመገንባት ያስችላቸዋል። ወይም መንግስታቱ ይህን ቀውስ አይተው እንዳላዩ ሊያልፉት ይችላሉ። እንዳለመታደል ሆኖ ግን ትክክለኛ ምርጫ የመረጡት ጥቂት መንግስታት ብቻ ናቸው።

ስለዚህ ይህን በጽኑ መታገል ይኖርብናል። አለበለዚያ በሚቀጥሉት ጥቂት ዓመታት መፈራረሳችን አይቀርም። የሀብት ኢ እኩልነት ከሚታይባቸው የአፍሪካ ሀገሮች መካከል ወይንም ፍትህ አልባ ብልጽግና ገኖ ከሚታይባቸው መካከል አንዷ ደቡብ አፍሪካ ናት። ከደቡብ አፍሪካ ጆሐንስበርግ ከዊተርስ ራንድ ዩኒቨርሲቲ የታደሙት ፕሮፌሰር ኤድዋርድ ዌብስተር ስለ ደቡብ አፍሪካ ኢ እኩልነት በሀብታሞችና በሌሎች መካከል ስላለው ልዩነትና

ኢ ፍትሐዊ ብልጽግና ዘርዝረዋል። በመላው ዓለም የሚታየውን ሁኔታ በማስረጃና በአስረጂ ካርታዎች እያመለከቱ ያብራሩት ፕሮፌሰር ዌብስተር ድህነቱ የተከማቸው በደቡባዊ የዓለም ንፍቀ ክበብ ሆኖ ሳለ ይህ ኢ እኩልነት የሚጠናው ግን በሰሜናዊ ንፍቀ ክበብ፣ በአውሮፓ፣ በተለይም ኖርዲክ ተብለው በሚጠሩት አገሮች መሆኑ ሊፈቱት ያልቻሉት እንቆቅልሽ ሆኖባቸዋል። አክለውም ፕሮፌሰሩ

ይህን ይላሉ። አስቀድሞ የተደረሰው ድምዳሜዎች ለአውሮፓ ብቻ የሚሆነው ለመላው ዓለም ይሆናል የሚለው እሳቤ ነው። ስለሆነም በሰሜን ያለው የፍትሕ አልባ እኩልነት አስተሳሰብ ለደቡብ ይሆናል። የእኛ ሙግድ ደግሞ የደቡቡ ልዩ የሆነ ታሪካዊና ባህላዊ ገጽታዎች የደቡቡን ፍትሕ አልባ እኩልነት ይቀርጹታል። ስለዚህም

የፍትህ አልባ ብልጽግናን መሠረት ጥናት ወደፊት ፈቀቅ ለማድረግ ከፈለግን ግን በእኛ ልዩ ታሪክና አውድ ማተኮሩ መሠረታዊ ጉዳይ ነው። ለእኔ እንደሚታየኝ ደቡብ አፍሪቃ ፍትሕ አልባ ብልጽግና የነገሰባት የሆነችበት ትልቁ ጉዳይ ወይም ምክንያት በአካባቢያችን የነበረው የሰፋሪ ቅኝ አገዛዝ ታሪክ ሳቢያ ነው። በኢትዮጵያም ባለፉት ሁለት አስርተ ዓመታት ተገኝቷል የተባለው የኢኮኖሚ እድገት ፍትሐዊ አይደለም የሚለው ሙግት

ከሙግት አልፎ ያለፉትን ጥቂት ዓመታት ቀውስ እንዳስከተለ ብዙዎቹ የምጣኔ ሀብትም ሆነ የፖለቲካ ተመራማሪዎች የሚስማሙበት ነው። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ

መለስካቸው አመሃን ለዘገባው እናመሰግናለን። አድማጮች፣ ወደ መጨረሻው ቅንብር ነው የምንሻገረው። የህብረተሰብ ጤና አያያዝን ይመለከታል። ባለፈው ዓመት በኢትዮጵያ በተለያዩ አካባቢዎች የተከሰቱ ወረርሽኞችንና በአጠቃላይም የአገሪቱን ጤና አጠባበቅ ይዞታ መለስ ብሎ የሚቃኝ ዝግጅት ነው።

ከአንድ የህብረተሰብ ጤና አጠባበቅ ብሔራዊ ተቋም ባለሥልጣን ጋር የተጀመረ ቃለ ምልልስ ነው። አቶ መስፍን ወሰን በኢትዮጵያ ህብረተሰብ ጤና አጠባበቅ ኢንስቲትዩት የህብረተሰብ ጤና አደጋዎች ቅኝትና ምላሽ ተባባሪ ዲሬክተር ናቸው። የጤና ፕሮግራም አዘጋጅና አቅራቢ ሰለሞን አባተ ነው ያወያያቸው። በመጀመሪያው ክፍል ዝግጅታቸው እልባት ካደረጉበት ይጀምራሉ።

ወባ ከኢትዮጵያ ትልልቅ መከራዎች አንዱ ነበረ ለብዙ አመታት፣ እና አሁን ስለ ወባ ብዙ ሲወራ አንሰማም። የነዚህን ወረርሽኞች ያህል ምንድን ነው ምክንያቱ? ያው ወባ በወረርሽኝ መልክ የሚከሰትባቸው አካባቢዎች አሉ። ደግሞም ኢንደሚክ የሆኑ በየጊዜው ሪፖርት የሚያደርጉ አካባቢዎች ይኖራሉ። ስለዚህ የወባ ወረርሽኝ

አንዳንድ አካባቢዎች ይኖራል። ስለዚህ ከዚህ በፊትም በተለያየ አመት የወባ ወረርሽኞች ይኖራሉ። አብዛኛውን ጊዜ ሩትሚሊ ይህንን ስራ እየሰራን ነው የሚገኛለን። ነገር ግን አሁን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ከጤና ጥበቃ ሚኒስቴር ጋር ሆኖ አንዳንድ ቦታዎች ላይ የተለየ ወረርሽኝ በሚከሰትባቸው አካባቢዎች ላይ

የወባን ወረርሽ ለመቆጣጠር ሰፊ ስራዎችን እየሰሩ ይገኛሉ። በዚህ ምክንያት ኢትዮጵያ ወባን ተቆጣጥራለች ነው የሚሉኝ? ወይም የወባን ችግር ተቆጣጥራለች የሚል ግምገማ አላችሁ? አይ እንደዛ ሳይሆን

እቅድ አለ። በቅዱ መሰረት ስራዎች እየተሰሩ ነው። ነገር ግን ከዚህም በላይ ወረርሽኙን ለማጥፋት እና ወባን በአጠቃላይ ከኢትዮጵያ ለማጥፋት ሰፊ ስራዎች ያስፈልጋሉ። ያ እንደሱ አይነት እቅድ ተይዞ እንደነበረ አስታውሳለሁ። አዎ፣ በዛ እቅድ መሰረት ካለንበት ሁኔታ ወደ የምንፈልገው እቅድ ለመሄድ ሰፊ ስራዎች ስለሚያስፈልጉ እነሱም ስራዎችም እየሰራ እንገኛለን። አስፈላጊ ውጤት ለማምጣት ሰፊ ስራዎች ስለሚያስፈልጉ እነሱ እየተሰሩ ይገኛሉ ማለት ነው። አሁን የት እየተሰራ ያለ ስራ

ተመልካች ነው ማለት ይቻላል። ወባን እንደዚህ መያዝ ከተቻለ ለምን ቺኩንጉንያ እንደዚህ ትልቅ ችግር ሆነ? ተመሳሳይ ይመስለኛል። የትንኞቹ የመራባት ሁኔታ፣ የሚገኙበት ሁኔታ፣ የመስፋፋት የምተላለፋቸው መንገድም ተመሳሳይ ይመስላል እና ይሄ ለወባ ለራሱ ሌላ ስጋት አይፈጥርም? አዎ የቺኩንጉንያ ወረርሽኝ በተመለከተ በአጭር ጊዜ እና በተወሰኑ ቦታዎች ላይ ነው የሚከሰተው። በተለይ ትንኛ በፍጥነት ነው የምትራባው የምትራባው ሞቃታማ በሆነ አካባቢ

የተወሰነ ጊዜ ነው። አሁን በሀገራችን ላይ ያለ የችጉንጉኒያ አውስብሬክ ወይም ወረርሽኝ ድሬዳዋ ላይ ብቻ ነው። ስለዚህ ይህንንም ወረርሽኝ ለመከላከል ሰፊ ስራ እየተሰራ ነው። ነገር ግን የወባ ወረርሽኝ በአንድ ከተማ ብቻም ወይም በአንድ ክልል ብቻም አይደለም፣ በሌሎችም ክልሎች ይኖራል። ስለዚህ ያ የራሱ የሆነ ሰፊ የሆነ ስራ ያስፈልገዋል። ነገር ግን ይሄ አንደኛ ኤዲስ የምትባለ ትንኝዋ በጣም

በፍጥነት ስለምትራባ ያንንም መራቢያ ስራውን ኬሚካል ርጭት በማድረግ በአፋጣኝ መቆጣጠር ይቻላል። ነገር ግን የወባ በሽታ ያለ ጂኦግራፊ በጣም ሰፊ ስለሆነ ሰፊ ስራ ያስፈልገዋል ማለት ነው። ለዛም ደግሞ የቅድመ ዝግጅት ስራዎች እየተሰሩ ይገኛሉ። እንደ ቺኩንጉንያ ወረርሽኝ እንደምንሰራው ለወባ ወረርሽኝም አሁን ወቅቱ እየመጣም ስለሆነ በተለይ ከመስከረም ጀምሮም እንደዚህ ሰፊ የሆነ አጋላጭ ሁኔታዎች ሊኖሩ ስለሚችሉ ያንን ሰፊ ስራ አሁኑ

ቅድመ ዝግጅት በማድረግ እየሰራ እንገኛለን። የጤና ጥበቃ ሚኒስትር ወደ ድሬዳዋ ሄደው በነበረ ጊዜ በተከፈተ መድረክ ላይ ከሰላሳ ሺህ እስከ ስድሳ ሺህ የሚሆን ሰው ለችኩንጉንያ ተጋልጦ ሊሆን እንደሚችል ሲነገር ነበረ። ሰላሳ ሺህ የሚጠጋ ሰው እየተመዘገበ ነው፣ እንደሰማሁት በተሰጠው መግለጫ ላይ። እንዴት ነው የምትደርሱት ይህንን ሰው? እንዴት ነው ህክምና እንዲያገኝ መከላከል እንዲችል ና ስድሳ ሺህ ከደረሰ የማይዛመትበት ምክንያት አይታይምና ከዛ ወደ ሌሎች አካባቢዎችና ወደ

ያዘው ሰው እንዴት ነው የምትደርሱት? ሰውን እንዴት ነው ህክምና የሚያገኘው?

አሁን እስካሁን ድረስ እንግዲህ ወረርሽኙ በድሬዳዋ ከተማ ከተከሰተ ከሀምሌ ሀያ ስምንት ጀምሮ ነው ከሀምሌ ሀያ ስምንት ጀምሮ ሰላሳ ሁለት ሺህ ሰባት መቶ ሰባ ሶስት ሰዎች በዚህ በሽታ ተይዘዋል ዋናው መንስኤ ደግሞ ምቹ የሆነ የአየር ንብረት እና የዝናቡ መንስኤ ነው ይህንንም ስራ ለመስራት በተለይ ኢንስቲትዩቱ የባለሙያዎችን ቡድን በቦታው መድቦ በመገኘት የተቀናጀ ምላሽ በመስጠት ላይ የሚገኝ ሲሆን የመድኃኒትና የቁሳቁስ ድጋፍ ለከተማ አስተዳደሩ ድጋፍ እያደረገ ይገኛለን።

ከዚህም ባሻገር ወረርሽኙን በፍጥነት ለመቆጣጠር የሕክምና ቡድንም ወደ ቦታው ለመላክ ይችለናል። ከዛ ባሻገር ደግሞ ወደ ሌሎች ክልሎች እንዳይዛመቱ የቅድመ ዝግጅ ስራዎች እየተሰራ ይገኛል። ለምሳሌ በኦሮሚያ ክልል፣ በሀረሪ ክልል እና በሶማሌ ክልል በሽታው እንዳይስፋፋ አንደኛ ትንኛ የምትራባበትን አካባቢ የመለየት ስራ ና ደግሞ ትንኛ እንዳትራባ ህብረተሰቡን ግንዛቤ እንዲኖረው በሽታው ከተከሰተ ደግሞ በቂ የሆነ የመድኃኒት አቅርቦት እንዲኖር የቅድመ ዝግጅት እቅድ ወጥቶ በክልሎች እንዲሰሩ እያደረገ

ይገኛል። ቺኩንጉኒያ ብዙ ሰው እየገደለ ነው የሚል አቤቱታ ይሰማ ነበረ፣ በተወሰነ ጊዜ። እናንተ ግን ምንም የሞት አጋጣሚን አልተናገራችሁም። ምን ይላሉ እርስዎ? እስካሁን ድረስ አስፈላጊውን ሕክምና እስከተደረገለት በቺኩንጉኒያ የተያዘ ታካሚ ለሞት አልዳረገውም። ስለዚህ ና አስፈላጊ የሆነ ሕክምና የመድኃኒት አቅርቦት የሕክምና ባለሙያም ስልጠና ወስደው

በየጤና ተቋማቱ ህክምናን እንዲሰጥ እያደረግን እንገኛለን። የቅንጅት የበሽታ ቅኝት እና አደዛ ስራውን በማጠናከር ቶሎ ወደ ህክምና ቦታ እንዲሄዱና ህክምናን እንዲያገኝ እያደረግን እንገኛለን። ስለዚህ አንደኛው የህብረተሰብ ጤና ቅኝቱ መጠናከሩ ታማሚዎች ቶሎ ወደ ህክምና ሄዶ አስፈላጊውን ህክምና እንዲያገኝ እያደረግን እንገኛለን። ባለነ ሪፖርት ደግሞ እስካሁን ድረስ ምንም አይነት የሞት ክስተት

እንዳልተገኙ የሚያሳይ ያ የሚሉትን ህክምና ካላገኘ ሰው ምንድን ነው የሚያጋጥመው? ህክምናውን ቢያገኝ የተሻለ ማገገም ሊኖር ይችላል ፈጥኖ ማለት ነገር ግን ፈጥኖ ያገግማል። ህክምናውን ካላገኘ ደግሞ ሌሎችም ተጓዳኝ የሆኑ ህመሞች ሊኖሩ ይችላሉ። ነገር ግን እንዳለን መረጃ ሳይንሱም የሚለው የችኩንጉኒያ በሽታ ገዳይ በሽታ አይደለም። ማክሲመም እስከ አምስት ቀን ድረስ

ከፍተኛ የሆነ የራስ ምታት፣ ከፍተኛ የሆነ ትኩሳት፣ የመገጣጠሚያ ቁርጥማት እና ሌሎች ምልክቶች ሊታዩ ይችላሉ። እነዚህም ምልክቶች ደግሞ በመድኃኒትና በህክምና

በመቀነስ ቫይረሱን መከላከል ይቻላል፣ ማለት ነው። አቶ መስፍን፣ እስቲ ወደ ኮሌራ ልመለስና ደግሞ በዚህ ዓመት የት የት አካባቢ ነው ኮሌራ ተስፋፍቶ አስግቶ ያገኛችሁት? እንግዲህ በዚህ ዓመት በሽታ ከተቀሰቀሰ ጊዜ አንስቶ ከአንድ ሺ አንድ መቶ አምሳ ሰዎች በላይ በበሽታው ተጠቅተው የነበረ ሲሆን በአብዛኛው አማራ ክልል፣ ኦሮሚያ ክልል፣ በትግራይም፣ በደቡብ ክልል እና አዲስ አበባ በሽታው ተከስቷል፣ ወይም ረሲ ተከስቷል አስፈላጊ

እና በማድረግ የበሽታ ቅኝትና አሰሳ በመስራት እና ሊያጋልጡ የሚችሉ መንስኤዎችን በመቀነስ በሽታውን በአብዛኛው ክልሎች ለመቆጣጠር ችለናል እና ነገር ግን ይህንን በሽታ ለመቆጣጠር እስካሁን ድረስ አስራ ዘጠኝ ሰዎች በዚህ በሽታ ወይም ወረርሽኝ ምክንያት ሕይወታቸውን አጥተዋል። በእነዚህ በጠቀሷቸው አካባቢዎች ማለት ነው በድምሩ አማራ ክልል

በኦሮሚያ ክልል፣ በአፋር ክልል አካባቢ በኮሌራ ምክንያት የሰሞኑ ተመዝግቧል ማለት ነው። ለመሆኑ ምላሻችሁ ምንድን ነው የሚመስለው? እንዴት ነው የምታስተባብሩት? ምንድን ነው የምታደርጉት? ኮሌራ በሚከሰትበት ጊዜ ምንድን ናቸው ስልቶቻችሁ መቆጣጠሪያ? አንደኛ እንግዲህ እስከ ወረዳ ድረስ የተደራጀ የህብረተሰብ ጤና አደጋ ባለሙያ አለ። ይሄ ባለሙያ በየቀኑም ወዲያውኑ ሪፖርት የሚደረግ በሽታ ነው የኮሌራ በሽታ ። ስለዚህ ምልክቱን ካየ ወይም በአካባቢው ኮሌራ ሊመስል የሚችል

ታማሚ ካለ ወደ አሁኑ በአስፈላጊ አካል ሪፖርት ያደርጋል ኤችኤም ይሄ ቶሎ ይደርሰውና አስፈላጊውን ኢንቨስቲጌሽን ወይም

የመመርመር የአውትብሬክ ኢንቨስቲጌሽን ወይም አውትብሬኩን የመመርመር ስራ አውትብሬክ ማለት የወረርሽኙን መቀስቀስ ማለት ነው። ያ የወረርሽኙ መቀስቀስ ስራ ይመረምራል ማለት ነው። ከተመረመረ አውትብሬኩ ካለ ወደ ምላሽ ስራ ይገባል ማለት ነው። እንግዲህ ምላሹ ምንድን ነው? አንደኛ በኢትዮጵያ ህብረተሰብ ጤና ኢንስቲትዩት ደረጃ ለዚህ የተቋቋመ የድንገተኛ በሽታዎች ማዕከል አለ። ይሄ ማዕከል በየጊዜው ወረርሽኙ የሚከሰትባቸው አካባቢዎችን

ቅኝት እየሰራ አስፈላጊ እርምጃና የምላሽ ስራ እየሰራ መሆኑን ያረጋግጣል ማለት ነው። እንግዲህ ወረሽኙ ሲከሰት አንደኛው ወረሽኙን የማረጋገጥ ስራ ነው። ሁለተኛ ደግሞ ወረሽኙ ከተረጋገጠ ቀጥታ ወደ ምላሽ ስራ መስራት ነው። እንግዲህ የምላሾቹ ስራዎች አንዱ ታካሚዎች ወይም ህመምተኞች ሌላ ታካሚ ወይም ሌላ ሰው ከማስተላለፋቸው በፊት ወደ ተለያየ የሕክምና ጣቢያ በመውሰድ አስፈላጊውን ሕክምና እንዲያገኙ የማድረግ ስራ ሲሆን

ሌላው ደግሞ የመጠራጃ ቤት አቅርቦት፣ የግልና የአካባቢ ንጽህና ስራዎችን፣ በቂ የሆነ ውሃ አቅርቦት እንዲኖር ግብረ ኃይል በማቋቋም በየወረዳ ሊሆን ይችላል። በክልል ደረጃ ግብረ ኃይል አቋቁሞ

አጋላጭ የሆኑ መንስኤዎችን የመቀነስ እና በመንስኤዎቹ መሰረት አስፈላጊውን ምላሽ በወረርሽኙ የመስጠት ስራ እየሰራ ነው የሚገኛለን ማለት ነው። ከዚህ ባሻገር ደግሞ በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ወረርሽኝ ወዳለባቸው ቦታዎች ባለሙያዎችን ከክልሎች ጋር በመላክ የመድኃኒት አቅርቦት፣ ሌሎች የህክምና ቁሳቁሶችን ወረርሽኝ ወዳለበት አካባቢ በማንቀሳቀስ አስፈላጊ ሕክምና እንዲሰጥ የማድረግ እና መንስኤዎቹ ደግሞ እንዲቀንሱ

ከጉበትነ ከሌሎችም ሴክተር መስሪያ ቤቶች ጋር በመተባበር እየሰራ ይገኛል ማለት ነው። ምን ያህል ፈጣን ናችሁ ለመሆኑ? እንደዚህ አይነት ሁኔታ ሲከሰት በቀን በጊዜ ቢተረጉሙልኝ፣ በምን ያህል ጊዜ ፈጥናችሁ ትደርሳላችሁ ለምላሽ? ከወረዳ እስከ ኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ድረስ የሕብረተሰብ ጤና አደጋ አለ። እንግዲህ ምላሹ የሚሰጠው በእኛ ብቻ አይደለም። በክልልም የሕብረተሰብ ጤና አደጋ ቡድን አለ። በዞን ደረጃም የሕብረተሰብ ጤና አደጋ ቡድን አለ። በወረዳም ደረጃ፣ በክልልም ደረጃ ማለት ነው። እነዚህ ቡድ

ድንጋጋ በመተባበር በሰላሳ ደቂቃ ውስጥ ሪፖርት መደረግ መቻል አለበት። ሰላሳ ደቂቃ በሰላሳ ደቂቃ ውስጥ ሪፖርት መደረግ መቻል አለበት። እስከ እኛ ድረስ በሁለት ሰዓት ውስጥ ይደርሳል። ስለዚህ ከክልሎች ዞኖች ጋር በመተባበር ሪስፖንሱ ከተቻለ መጠን ወዲያውኑ እንዲሰጥ ይደረጋል ማለት ነው። በሁለት ሰዓት ውስጥ እናንተ ጋር ከደረሰ በኋላ ምን ያህል ጊዜ ይፈጃል? ያንን ምላሽ ማንቀሳቀስ። እንግዲህ አንደኛ የማስተባበር ስራ ነው የምንሰራው። እኛ ከክልሎች ጋር ሆነን ነው ክልሎች አንደኛ ካፓሲቲ እንዲሆኑና ክልሎች ምላሽ እንዲሰጡ ነው የምናደርገው። እኛ

ደግሞ ከእነሱ ጋር በመተባበር አስፈላጊውን እርዳታ እንሰጣለን ማለት ነው። ስለዚህ አንደኛ እኛ ወረርሽኝ ያለበት ቦታ ላንሄድ እንችላለን። ነገር ግን ክልሎች ዞኖች እዚ አካባቢ ሄደው አስፈላጊውን የሆነ እርምጃ ወይም የምላሽ ስራ እየሰሩ መሆኑን እናረጋግጣለን።

ሸጋ ልጅ ባሳሊ ድንገት ልቤ ገብታ ትመላለሳለች ቀን ማታ ቀን ማታ ቀን ማታ ቀን ማታ አሳገባው ልቤን እረፍቴለው ፈታ ዛሬ ነገ ሳትዬ ካለችበት ቦታ

ሸጋ ልጅ ባሳቤ፣ ድንገት ልቤ ገብታ ትመላለሳለች ቀን ማታ፣ ቀን ማታ፣ ቀን ማታ፣ ቀን ማታ አሳብ ገባው ልቤን ተረፍቴ ለውፋታ ዛሬ ነገሳት ካለሽበት ቦታ ደራርበ

Și uitați e dați like, și

I am a party, I

i <laughs> here

አድማጮች አሁን የዜና ማጠቃለያ ይነበባል። ዲሞክራቱ የዩናይትድ ስቴትስ ተወካዮች ምክር ቤት የስለላ ጉዳይ ኮሚቴ ሊቀመንበር የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ

ከኡክራይኑ ፕሬዚደንት ጋር በስልክ ተነጋገሩ ስለተባለው ጉዳይ ሚስጥር አወጣ ከተባለው ተቆርቋሪ ዜጋ ለመስማት ስምምነት ላይ መደረሱን ገለጹ። በአስር ሺዎች የሚቆጠሩ ሩሲያውያን ቀዝቃዛ አየርና ዝናብ ሳይበግራቸው በማዕከላዊ ሞስኮ አደባባይ ተሰልፈው ውለዋል። የአካባቢ ምርጫዎችንና አጠቃላይ የሀገሪቱ የፖለቲካ ስርዓትን ኢላማ ያደረጉ የተቃውሞ ሰልፎች ሲካሄዱ የቆዩ ሲሆን

ተቃዋሚ ቡድኖች ሲታይ የቆየውን የተቃውሞ ድባብ ለማጠናከር ነው የተሰባሰቡት ተብለዋል። የሆንግ ኮንግ ፖሊሶች ዛሬ በከተማይቱ የግብይት ማዕከል በተካሄደ የዲሞክራሲ ደጋፊ ሰልፍ ላይ እምባ አስለቃሽ ጭስ ተኩሰዋል። ሰልፈኞቹ ግን ለሆንግ ኮንግ ቆሙ ቁሙ ለነጻነት ታገሉ የሚል መፈክር እያሰሙ የመንግስት መስሪያ ቤቶች ወደሚገኙበት ቦታ አምርተዋል።

አድማጮች የተከታተላችሁት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት የአሜሪካ ድምጽ ራዲዮ በየቀኑ ከሚያስተላልፈው ስርጭት ለዛሬ እሁድ የተዘጋጀው የአንድ ሰዓት ፕሮግራማችን እዚህ ላይ አበቃ። አስተናገድኳችሁ አሉላ ከበደ ነኝ። ከፕሮግራም አቀናባሪ ብርሃን ኃይሉ ጋር በዚሁ ይሰናብታለሁ። ነገ ሰኞ ከምሽቱ ስድስት ሰዓት ላይ መልሰን እንገናኛለን። እኛ በኩል ሰላም።